በትናንትና ሁለት በዲባጢ ወረዳ ሶስት በሚደርሱ ቀበሌዎች ውስጥ ታጣቂዎች በመንቀሳቀስ ጥቃት ማድረሳቸውን ነዋሪዎች ተናግረዋል። አቶ ባይሳማሞ በዲባጢ ወረዳ የጋሌሳ ቀበሌ ነዋሪ ሲሆኑ በጋሌሳ እና አጎራባች ከሆነው ሙዘን እና ቆርቃ በተባሉ የዲባጢ ወረዳ ቀበሌዎች ታጣቂዎች ትናንት ባደረሱት ጥቃት በሰው ሕይወትና ንብረት ላይ ጉዳት መድረሱን ለዲደብሊው ገልጸዋል። አምስት መቶ የሚደርሱ ነዋሪዎችም መፈናቀላቸውን አክለዋል። ጥቃት አድራሾቹም የሚታወቁ እና ከተለያዩ ቀበሌዎች ተሰባስበው ጉዳት ማድረሳቸውን የአካባቢው ነዋሪዎች አብራርተዋል። ከዲባቲ ወረዳ በአልባሳ ገፋሬና ሙዘን አካባቢዎች በጉምዞች በከፈቱት ቶክስ ምክንያት እዛ ያሉ አርቢት አደሮችና አርሶ አደሮች ከቤት ንብረታቸው ተፈናቅሎ አሁን በዛሬ ዕለት ጋሌሳ ከተማ ላይ ተጠልሏል። ሁለት ሰዎች ሁለት ሰዎች እንደሞቱ እና ሌላው ተቆስሎ ሆስፒታል እንደገባ ነው። በአጠቃላይ በዛ አካባቢ ላይ ያሉ አምስት መቶ የሚያክሉ የአማራና የአገው እንዲሁም የኦሮሞ ህዝቦች በአሁን ሰዓት ተፈናቅሎ ንብረታቸውን ጥሎ ጋሌሳ ከተማ ላይ ተጠልሎ ነው ያለ። ከዲባጢ ወረዳ ከተማ በሰባት ኪሎ ሜትር ርቀት ላይ በምትገኘዋ የአምፒ ቀበሌ ነዋሪ የሆኑት አቶ ምትኩል ሚ ባለፈው ቅዳሜ በያምፒ ቀበሌ በነበረው የታጣቂዎች ጥቃት ምክንያት ተፈናቅለው በዲባጢ ወረዳ እንደሚገኙ ተናግረዋል። በወረዳው ሳቸውን ጨምሮ 789 የአካባቢው ነዋሪዎች ተፈናቅለው በአንድ ስፍራ እንደሚገኙም አመልክተዋል። ባለፈው ቅዳሜ በያምፒ በነበረው ጥቃት የአንድ ሰው ህይወት ሲያልፍ የፖሊስ አባላት መቁሰላቸውንም አክለዋል። ያው የተፈናቀለ ህዝብ የአባወራ ብዛት መቶ ሰላሳ ስድስት ነው። የቤተሰብ ብዛት ደግሞ ሰባት መቶ ሰማኒያ ዘጠኝ ኛ የተመዘገበ ነው። ከዛ ላይ ደግሞ ምናልባት እኛ ተሳስተን ያለፍነው ነው ነገር ሊኖር ይችላል። በዛ ላይ ደግሞ ነፍሰ ጡሮችም አሉ። እነዚህ እነዚህ ያልተመዘገቡ የመተከል ዞን የጸጥታ ችግርን ለመቅረፍ በትኩረት እየሰራን ነው ያሉት የቤንሻንጉል ጉሙዝ ክልል ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ መለሰ በየነ ታጣቂዎች በተለያዩ ቀበሌዎች ውስጥ ጥቃት መፈጸማቸውን ገልጸዋል። ሙዘን እና ቆርቃ አካባቢ እንደዚሁ እዛ አካባቢ የታጠቁ ሽፍታዎች ማህበረሰቡ ላይ ጥቃት አድርሰዋል የሰው ህይወትም አልፈዋል እንደዚሁ ንብረት ላይም ጉዳት አድርሰዋል በተለይ ጋሌሽ አካባቢ ከትናንት ወዲያ በነበረው ሁኔታ በወንጀል የተጠየቁ ሰዎችን እስከ ማስፈታት ከዛ አለፍ ሲልም እዛ ያለውን ማይክሮ ፋይናንስ ተቋም ሙከራ ማድረግ ከዛ ባሻገር ደግሞ እዛ ያለው የፖሊስ ጣቢያ ሰነዶችን አውጥቶ የማቃጠል ሁኔታዎች ተስተውለዋል። ችግሩ ተከሰተ ከተባለ ጊዜ በፊትም ቀደም ብሎ ወረዳ አመራሩ ረሽም ምክም ተልኮ እዛ አካባቢ ሁኔታዎችን የማረጋጋት ስራ እየተሰራ ነው ያለው። የቤንሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ ታረቀኝ ታሲሳ በበኩላቸው የተፈናቃዮች ቁጥር እየጨመረ መሆኑን ተናግረዋል። በዲባጢ ወረዳ በተለያዩ ቀበሌዎች በዚህ ሳምንት በነበረው ተደጋጋሚ ጥቃቶች በርካታ ዜጎች ወደ ዲባጢ ከተማ ሸሽተው በመጠለያ ውስጥ ይገኛሉ ብለዋል። በጣም ቁጥሩ እየጨመረ ነው። እስከ ትናንት የነበረን አንድ ሁለት ቦታ ብቻ ነበር። ዛሬ ግን አንግቶክ ጨልያ ያምፕ ጋሌሳ፣ ቆርቃ አልባሳ፣ ሙዚየም፣ ገፈሬ፣ አዲስ ዓለም የሚባሉ ቦታዎች ላይ መፈናቀሎች አሉ። ስለዚህ አሁን ወደ አልባሳ አካባቢ ወደ ስድስት መቶ ሰባ አካባቢ ነው። ቆርቃም ጋሌሳም ያምፕ አንድ ሺ ሁለት መቶ አካባቢ ነው። ከተማ ላይ የመጡት ጫሊያ፣ አንግቶክ ምናምን የሚባሉ እነዚህ ቦታዎች ላይ መጠኑ ይለያያል እንጂ መፈናቀሎች አሉ። የክልሉ መንግስት ሀያ ፀረ ሰላም ያላቸው ኃይሎች ላይ እርምጃ መውሰዱን ትናንት አስታውቆ ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽን ህዳር ስድስት በወጣ መግለጫው በቤንሻንጉል ጉሙዝ ክልል በሲቪል ሰዎች ላይ የሚደርሰው ጥቃት ፋታ የማይሰጡ ሆኖ በመቀጠሉ በፌዴራልና በክልሉ መንግስታት የጸጥታ ኃይሎች መካከል በፍጥነትና ንቁ ሆኖ መጠበቅ ላይ የተመሰረተ የተሻለ ቅንጅት የሚሻ ነው ሲል ኮሚሽኑ በመግለጫው አብራርተዋል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።